የአሜሪካ ድምፅ ዘጋቢ ሄዘር መርዶክ በትግራይ ክልል ትገኛለች። ባለፉት ሁለት ቀናት ከመቀለ ከተማ በመውጣት በክልሉ ወዳሉት ሌሎች ከተሞች ተጉዛ ነበር። ሄዘር በዕዳገ ሐሙስ በአድግራት እና በሐውዜን ያየችውን ለኤደን ገረመው አጋርታለች። የአሜሪካ ድምጿ ሄዘር መርዶክ አርብ ዕለት ከሰዓት ከአሜሪካ ድምፅ ጋር በነበራት ቆይታ በመቀሌ ወደ አይደር ሆስፒታል በማቅናት በሆስፒታሉ ስላየቻቸው በአሰቃቂ ሁኔታ ጉዳት የደረሰባቸው ያለቻቸውን ህጻናት ሁኔታ አጋርታን ነበር። ሄዘር ቅዳሜና እሁዱን ከመቀሌ ወጣ ብላ በእዳጋ ሐሙስ ወደ አዲግራት እና ወደ ሐውዜን አቅንታ ነበር። በቅድሚያ የደረሰችው እዳጋ ሐሙስ ነበር። ይቺ ከተማ በጦርነቱ በጣም ተጎድታለች። የምትገኘው በመቀሌና በአዲግራት መካከል ባለው አውራ ጎዳና ላይ ነው። መንገዱ ላይ የተቃጠለ ታንክ ቆሟል። ከሱ ትይዩ ተሻግሮ ደግሞ የመስታወት በርና መስኮቶቹ የረገፉና ምልክቱ በጥይት የተበሳ ክሊኒክ አለ። ክሊኒኩን የምታስተዳድረው ነርስ በክሊኒክ ውስጥ የነበሩት መድኃኒቶች በሙሉ ተሰርቀዋል ስትል ምንም እንኳን እዳጋ ሐሙስ አነስ ያለች ከተማ ብትሆንም ከዚህ ቀደም የኤርትራ ወታደሮች በዛ ካምፕ እንዳላቸውና እንደሰፈሩም ይነገራል። በዚህ ዙሪያ ምን የሰማሹ ወይም ያየሹ ነገር አለ ስል ጥያቄ ያስከተልኩ there and she, and was አዎ፣ እዛ አንዲት የፋርማሲ ባለሙያ አግኝቻለሁ። እሷ እንደነገረችን ከሆነ ወታደሮቹ ወደ ቤቷ በመምጣት እሷንና ልጆቿን በመጥረቢያ አስፈራርተዋታል። እሷም ገንዘቧንና ወርቋን ከሰጠቻቸው በኋላ ጥለዋት ሄዱ። ትንሽዬ የመድኃኒት መደብር ቢኖራትም ከዛን ጊዜ ጀምሮ ወታደሮቹ ይመጣሉ ብላ ስለምትፈራ ዘግተዋለች። ይሄ የሆነው ከወራት በፊት ነበር። በከተማው ብዙ የንግድ ቤቶችም ዝግ ነበሩ። ሰዎችም ተጨናንቀዋል። በእርግጠኝነት ያነጋገርናቸው ሰዎች በሙሉ በማንኛውም ሰዓት በሲቪሎች ላይ ያነጣጠረ ጥቃት ይኖራል ብለው ይፈራሉ። በሁሉም በጎበኞኋቸው የትግራይ ክፍሎች ማን ጥፋተኛ እንደሆነ ሰዎች በግልጽ ነው የሚናገሩት። ነገር ግን በዚች ከተማ ሰዎች ማለትም አንዳንድ ሰዎች ከተማዋ በማን እጅ እንደምትወድቅ ስለማያውቁ ምንም መናገር አይፈልጉም። ሄዘር በእዳጋ ሐሙስ ከነበራት ቆይታ በኋላ በቀጥታ ያመራችው ወደ አዲግራት ነበር። ቀጣዩ ጉዟችን ወደ አዲግራት ነበር። ምንም እንኳን ከተማው ያን ያክል ጉዳት ባይደርስበትም የነበረው ሁኔታ ግን ውጥረት የነገሰበት ነበር። እኛ እዛ በነበርንበት ቀን የኤርትራ ወታደር በአካባቢው ሰዎች ጥቃት ደርሶበት ሞቶ ስለነበር ገበያው ተዘግቶ ነበር። ይህ ሁኔታ ደግሞ ሌሎች በከተማውና ከከተማው ውጭ የነበሩ የኤርትራ ወታደሮች አስክሬኑን ሊወስዱ ሲመጡ ተባብሶ ነበር። በዚህም የተነሳ ወታደሮቹ ሰዎቹን እየወነጀሉ ተጣልተው ነበር። በአዲግራት ከተማ የኤርትራ ወታደሮች በመኪናዎቻቸው ላይ ሆነው ሲዘዋወሩ ማየቷን ገልጻ፣ እሷ ወደ ከተማው ከመድረሷ ከጥቂት ሰዓታት በፊት በገበያ ቦታ በተፈጠረ ችግር ምክንያት ገበያው ተቋርጦ እንደነበረም ታስረዳለች። አዲግራት በአንድ መልኩ ጸጥ ያለ ነበር። ሰዎች ስለሚፈሩ ከቤት አይወጡም። በዕለቱ በተፈጠረው ብጥብጥ የተነሳ ምሽት ላይ ምንም ሰው አይታይም። ሰዓት እላፊም አለ። ምሽት ላይ ምን እንደሚፈጠር ስለማይታወቅ ሰዎች በራቸውንና መጋረጃቸውን ዘግተው እቤታቸው ይቀመጣሉ። በእለቱ የተፈጠረ ሌላ ጥቃት ነበር ወይ ስል ላስከተልኩላት ጥያቄ፣ በዕለቱ በወታደሮቹ ከማስፈራራት ውጪ የተደረገ ምንም አይነት ጉዳት ባይኖርም በገበያ ቦታ ያገኘቻቸው ሰዎች ግን የኤርትራ ወታደሮች በዛ መገኘታቸው እጅግ አበሳሽቷቸው እንደነበረ ገልጻልኛለች። አዲግራት ከተማ ከመቀለያ አንጻር ስትታይን ጸጥ ያለች ብትሆንም ይሄ የሆነው ህዝቡ ከመፍራቱ የተነሳ ነው ትላለች በአካባቢው የኤርትራ ወታደሮችን ካምፕ ማስተዋላን ሄዘር ጨምራ የነገረችን ሲሆን አዲግራትን ጨምሮ በመንገድ ላይ የአማራ ሚሊሻዎችን አይተሻሉ ስል ጠይቅያት ነበር በፍጹም ምንም አይነት ሚሊሻዎች አላየንም ይህ ማለት በቦታው የሉም ወይም አሉ ማለት አይደለም ምናልባት ኖረው እንደ ኤርትራ ኃይሎች በግልጽና በሚታይ ሁኔታ ላይንቀሳቀሱ ይችላሉ። ሄዘር የአዲግራት ህዝብ በአሁኑ ሰዓት ያለውን ስሜት ከታዘበችው ተነስታ እንዴት ትገልጸዋለች? በአዲግራት ያነጋገር ያነጋገርናቸው ሰዎች ሁሉ የኤርትራ ወታደሮች በዛ በመገኘታቸው ተናደው ነበር። ማዕከላዊ መንግስትም የኤርትራ ወታደሮች በቦታው እንዲገኙ በመፍቀዱ ህዝቡ ተቆጥቷል። መንግስት ወታደሮቹ ይወጣሉ ብሏል። ይህ በህዝቡ ዓይን ድል ነው። የወታደሮቹ መውጣትም ህዝቡ በመንግስት ላይ የሚኖረውን ስሜት ያለዝበዋል። ከአዲግራት በኋላ የጦርነት ቀጠና ስትል ወደ ገለጸቻት ሀውዜን ያቀናችው ሄዘር ሀውዜን ላይ የደረሰውን ጉዳት ከኢራቅና ከሶሪያ ጋር ታነጻጽረዋለች። And just a couple of weeks ago, it was controlled by the Tigray People's Liberation Front. Um, it is clearly still a war zone, though. I mean, the level of destruction rivals the destruction you might see in Iraq or Syria. ሃውዜን በአሁኑ ሰዓት በኢትዮጵያ መከላከያ ሰራዊት እጅነች ያለችው፣ ከሳምንት በፊት ደግሞ በህወሓት ኃይሎች ስር ነበረች። እስካሁን ድረስም ከደረሰው ጉዳት አኳያ የሚታየው ቦታው የጦርነት ቀጠና መሆኑን ነው። በቦታ ያለው ጉዳት ከኢራቅ ወይም ከሶሪያ ጋር የሚነጻጸር ነው። ሰዎችም ተወጥረዋል። ከተማዋን የተለያዩ ኃይሎች በመፈራረቅ ለአራት፣ ለአምስት፣ ለስድስት ጊዜም የሚሉ ሰዎች አሉ ሲይዟት ነበር። ስለዚህ እጅግ ብዙ አስከፊ ጦርነቶች ነበሩ። ከከተማው ወጣ ብሎም አምስትና አስር ሜትር የሚሆን ርቀት ላይ ብዙም ሳይርቅ የጅምላ መቃብሮች አሉ። ሀያ አንዳንዶቹም ከሀያ በላይ አንዳንዶቹ ሁለት ወይም ሶስት ሰዎች ያሉባቸው የጅምላ መቃብሮች አሉ። የከተማይቱ ሰዎች ሟቾቹ በከባድ መሳሪያው በደረሰ ጉዳት ነው የተገደሉት ብለው ነው የሚያምኑት። ሰዎቹ አስክሬኖቹን ከዛ ቦታ ላይ በማንሳት በሃይማኖታቸው መሰረት ቤተ ክርስቲያን ሄደው መቅበር ነው የሚፈልጉት። ሌላው በሐውዜን ያስተዋልኩት ነገር አንዳንድ ሰዎች ለመሰደድ አቅም የለንም ብለው እንደሚያስቡ ነው። በሀውዜን ከተማ ያየቻቸው አስክሬኖቹ ከየት እንደመጡ ላቀረብኩላት ጥያቄ አደጋውን በአካል ያየሰው አለማግኘቷን ነግራኛለች። በስፍራው የተገኘችው በእረፍት ቀን በመሆኑ የመንግስት አካላትን አግኝታ ለማነጋገር ሳትችልም ቀርታለች። ይሁንና በሀውዜን ከፍተኛ የሆነ የምግብ እጥረት ማስተዋልንም ገልጻልኛለች። በአጠቃላይ በትግራይ መንግስትን ጨምሮ እጅግ ብዙ ግብረ ሰናይ ድርጅቶች እየተንቀሳቀሱ ቢሆንም አሁንም ድረስ ግን ከባድ የሆነ የምግብ እጥረት መኖሩን ነው። There are so many humanitarian organizations: Red Cross, Doctors Without Borders, World Vision. ዓለም አቀፍ የቀይ መስቀል ድንበር ተሻጋሪ የሕክምና ባለሙያዎችን የመሳሰሉ እጅግ ብዙ ግብረሰናይ ድርጅቶች አሉ። ሰዎችን ለመርዳት እየሆነ ያለው ነገር ይገርማል። ነገር ግን ስደተኛ ጣቢያዎች ስትሄጂ እነዚህን ተቋማት አታያቸውም። የዓለም ስደተኞች ተቋም አይኦኤምን አንዳንድ ካምፖች ውስጥ አይቻለሁ። ሰዎችን ወደ መጡበት ለመመለስ የሚደረግ ጥረትም የለም። ቀይ መስቀል ለአንዳንድ ካምፖች ውሃ ያቀርባል። ሌሎቹም ከሌላ ድርጅት ውሃ ያገኛሉ። የምግብ አቅርቦት ግን በበቂ ሁኔታ የለም። እንደ ገባኝ ከሆነ በምግብ እጥረት ለተጎዱ ሰዎች የሚሆነው አርባ ከመቶ የምግብ አቅርቦት የሚመጣው ከመንግስት ነው። እጅግ ብዙ ጥረቶች እየተደረጉ ቢሆንም በጦርነቱ ለተጎዱት ሰዎች ግን ይሄ በቂ አይደለም። ከሄዘር መርዶክ ጋር ለነበረ ቆይታ ኤደን ገረመው ከአሜሪካ ድምጽ ዋሽንግተን ዲሲ